ዮሐንስ፣ ኢትዮጵያ ውስጥ ዛሬ ምን ሆነ? ትናንትና ነግረህን ነበረ፣ አዲስ አበባ አካባቢ አንዳንድ ተቃውሞዎች፣ አልፎ አልፎ የንብረት ማጥፋት፣ የሰው ሕይወትም እንደዚሁ ደርሶ እንደነበረ ሰምተናል፣ ተዘግቧል። የኢንተርኔት አገልግሎት በከፊል የሚሆን ሙሉ በሙሉ ተቋርጦ ነበር ተብሏል። ዛሬ እንዴት ነው? ምን አለ? እንዴት ነው በየአካባቢው ያለው አመፅ፣ ግጭት እና ጸጥታ የማስከበር ሙከራ። እዚህ ላይ የምነግርህ በተለያዩ መገናኛ ብዙኃን የሚነገሩት ሳይሆን በራሴ መንገድ ከገለልተኛ አካል ያረጋገጥኳቸው ብቻ ነው የምነግርህ ነጋሽ። በዚህም መሰረት በጅማ ከተማ የሚገኝ ማረሚያ ቤት የሕግ ታራሚዎች አመፅ ቀስቅሰው እንደነበረ በአመፁም ከፍተኛ የድንጋይ ውርወራ የቢሮዎችንም አካባቢ የማቃጠል ሁኔታ እንደነበረ በዚህም አንድ ሰው ሳይሞት እንዳልቀረ ከታራሚዎች ሁለት ወይም ሶስት የሚሆኑ ደግሞ እንደቆሰሉ ከገለልተኛ ምንጭ ያገኘሁት መረጃ ያረጋግጣል። ሌላ ደግሞ በድሬዳዋ ትላንትና ማታ አካባቢ ለገሃሬ በተባለ አካባቢ የተወሰኑ ሰዎች አመፅ ቀስቅሰው እንደነበረ ሆኖም ግን የድሬዳዋ የፈጥኖ ድራሽ ፖሊስ በአስቸኳይ በቁጥጥር ስር እንዳዋለውና ብዙም የተጎዳ ሰው እንደሌለ ይህንን ማረጋገጥ እያለው በቡራዊ ከተማም በስራ ላይ ስድስት ላይ ስትንቀሳቀስ የነበረችው አሜሪካዊት በተወረወረ ድንጋይ ህይወቷ ማለፉን ተነግሯል። ይሄ ኤምባሲውም ጭምር ያረጋገጠው ነገር ነው እና በቡራዊ አካባቢ ከፍተኛ የህዝብ አመፅና እንቅስቃሴ እንደነበረ ለማረጋገጥ ተጠናቀች እያለው ሌላ በአጠቃላይ በፊንፊኔ ዙሪያ፣ በምዕራብ ጉጂ፣ በምዕራብ ሸዋ በሚገኙ የተለያዩ ወረዳዎች የኢንቨስትመንት ተቋማት ጭምር ማለት ነው እንደተጎዱ የዳንጎት ሲሚንቶ ፋብሪካ መኪናን ጨምሮ የተለያዩ የግልና የመንግስት መኪናዎች፣ ንብረቶች፣ የኢንቨስትመንት የእርሻ ቦታዎች የአንድ የዳጅ ፍራፍሬ ካምፓኒ ንብረት የሆነው በደቡብ ሸዋ ወድሟል። በዚህም በሁለት ሰራተኞች እንደተጎዱም ተዘግቧል። እና በተለያዩ አካባቢዎች የተለያዩ የአመፅ እንቅስቃሴዎችና በሰው ህይወትና ያለው ጉዳት እስካሁን አልደረሰኝም ከጅማ እስር ቤት በስተቀር ማለት ነው። ከዚህ ውጪ ይህንን አመፅና ብጥብጥ በመፍራት የትግራይ ተወላጆች ከተለያዩ የኦሮሚያ አካባቢዎች ንብረታቸውን እየሸጡ አንዳንዶቻቸውም ንብረታቸውን ጥለው እየወጡ እንደሆነ ነው ያገኘሁት መረጃ። ነጋሽ መንግስት ምን ይላል ማለት በመገናኛ ዘዴ የሚያሰራጨውን ነገር እንሰማለን ትኩረቱ ሌሎች መገናኛ ዘዴዎች ላይ ነው ዶቼ ቬለን ጭምር ነገር ግን ጸጥታን ለማስከበርና በየአካባቢው የሚፈጠሩ አመፅና ሁከቶችን ለማረጋጋት ምን የሚያደርገው ነገር አለ ትናንትናና ዛሬ በተለያዩ በመንግስት መገናኛ ብዙሀን የተለያዩ የሀዘን መግለጫዎች ከማቅረብ በተጨማሪ የተለያዩ ወጣቶች ሽማግሌዎች ምሁራን እየቀረቡ እንደዚህ አይነት አመጽና ብጥብጥ እንደማይጠቅም ህብረተሰቡም አገሪቱም የሀገሪቱም አንድነት እንደሚጎዳ ምክር እየተሰጠ ነው። አሁን ደግሞ ግብጾች ከኦነግ ጋር በመተባበር ያደረጉትን ነገር በቴሌቪዥን እየቀረበ ከበስተጀርባ የኦነግና የግብጽ እጅ እንዳለበትና ህዝቡ ይህንን ተገንዝቦ አገሩን መከላከል እንዳለበት እንደዚህ አይነት ብጥብጥ ላይ መሳተፍ እንደሌለበት፣ በተለይ ወጣቶች እንደዚህ አይነት ብጥብጥ ላይ መሳተፍ እንደሌለባቸው ምክር የመስጠት ሁኔታ ይታያል። ከዚህ ውጭ ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት መግለጫ አውጥቷል። መግለጫው ምንድን ነው? በተለያዩ አካባቢዎች ጉዳት እንደደረሰ በመንግስት እና በኢንቨስትመንት ተቋማት ላይ ጉዳት እንደደረሰ በመግለጽ እስካሁን የተካሄደው የጸጥታ ኃይሎች በትዕግስት ሁኔታውን እያለፉት እንደነበረ ካአሁን በኋላ ግን ጠንከር ያለ እርምጃ እንደሚወስድ የሚያስጠነቀቅ መግለጫ አውጥቷል። ነቃሽ በጣም አመሰግናለሁ ዮሐንስ ገብረ እግዚአብሔር እንደተለመደው ለሰጠህን አስተያየት።